ፕሬዚደንት ፒየር እንክሩንዚዛ አገሪቱን ለሶስተኛ ዙር የስልጣን ዘመን ሊመሩ በእጩነት ቀርበው ለመወዳደር መወሰናቸውን ይፋ ካደረጉበት ካለፈው ሚያዝያ ወር አንስቶ በተቀሰቀሰው ቀውስ እየታመሰች የምትገኘው ቡሩንዲ ግጭት በድንበሯ ብቻ የሚወሰን አልሆነም። ወደ ጎረቤት ሩዋንዳ የተዛመተው ውጥረት እያደር እየናረ የመጣ ይመስላል። ጂል ክሬግ ከናይሮቢ ለአሜሪካ ድምፅ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። ቀድሞውንም ያንን ያህል ድምቀት የማይታይበት የማዕከላዊ አፍሪቃውያኑ ተጎራባቾች የብሩንዲና ሩዋንዳ ግንኙነት ከቅርብ ወራት ወዲህ አንስቶ ደግሞ ይበልጥ እያሽቆለቆለ ይመስላል። ቲሪ ቫርኩላውን የዓለም አቀፉ የቀውሶች አስወጋጅ ቡድን የማዕከላዊ አፍሪቃ የፕሮጂዎች ዲሬክተር ናቸው። ግጭቱ ከመቀስቀሱ በፊትም የሁለቱ አገሮች ግንኙነት የተወሳሰበ ነበር። ይሁንና አንዴ ቀውሱ መቀጣጠል እንደያዘ ቡጁምቡራና ኪጋሊ አንዱ የሌላውን ባላጋራ ያግዛል የሚለውን ጨምሮ መወነጃጀል ቀጠሉ። ዲሬክተሩ እያወሱ ያሉት የብሩንዲውን የአገር ውስጥ ቀውስ ነው። የፕሬዝዳንቱ ተቃዋሚዎች የመያዝያ ወሩ የሚስተር ንኩሪን ዚዛ ለሶስተኛ ዙር የስልጣን ዘመን ለመምራት በእጩነት ቀርቦ መወዳደር የአገሪቱን ህገ መንግስት የጣሰ ብቻ ሳይሆን በዚያች አገር ለተካሄደው የእርስ በርስ ጦርነት ማብቂያ በር የከፈተውንና እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ ም የተደረሰውን የአሩሻውን ስምምነት ጭምር የተላለፈ ነው ባይ ናቸው። በግንቦት ወር የተካሄደው የመንግስት ግልበጣ ሙከራና ተቃዋሚዎች ራሳቸውን ያገለሉበት ሚስተር ንኩሪንዚዛ ዳግም የተመረጡበት ብሔራዊ ምርጫ ውጤት ቀውሱን በማርገቡም ሆነ ሁኔታውን በማሻሻሉ ረገድ አንዳችም የፈየዱት የለም ነው የሚባለው። ፕሬዚዳንት ንኩሪንዚዛ ዚዛ ለሶስተኛ ዙር የስልጣን ዘመን ለመወዳደር የወሰዱትን ውሳኔ የተቹት የሩዋንዳው ፕሬዚዳንት ፖል ካጋሜ የሩዋንዳን አማጽያን ከጉያቸው በማቀፍም ይወነጅሏቸዋል። ኪጋሊ አኪዝ ኪጋሊ አማጺውን የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች በምሕፃረ ቃሉ ኤፍ ዲኤል አር መጠጊያ በመስጠት በቡሩንዲ እና በኮንጎ መካከል በነጻ እንዲመላለሱ በመርዳት የቡሩንዲን መንግሥት ተወነጅላለች። የቡሩንዲን መንግሥት በተመሳሳይ ተቃዋሚ ቡድኖችን በመርዳት ኪጋሊን ይወነጅላል። ወደ ብሩንዲ የተጓዙ አንዳንድ ሩዋንዳውያን እስርና ድብደባ እንደተፈጸመባቸው ይናገራሉ። በያዝነው የጥቅምት ወር መጀመሪያ ብሩንዲ የሩዋንዳውን ዲፕሎማት ዲዜሬ ኒያራሂሪያን የአገሪቱን ሰላም ለማናጋት ሞክረዋል በሚል ወንጀል ከአገር እንዲወጡ አድርጋለች። ይህ እንዲህ እንዳለ የብሩንዲ ባለስልጣናት በመንግስት ግልበጣ ሙከራው አግዘዋል፣ በሰሜን ብሩንዲ በመዋጋት ላይ ያሉትን አማጽያንም ይረዳሉ ሲሉ ፕሬዚዳንት ካጋሜን ይወነጅላሉ። ኪጋሊ ውንጀላውን ታስተባብላለች። ስቲቭ ማክዶናልድ በዋሽንግተን ዲሲ የሚገኘው የውድሮ ዊልሰን የጥናት ማዕከል የዓለም አቀፍ ጉዳዮች ተንታኝ ናቸው። ካጋሜ እና እንኩሩንዚዛ ቀድበውንም ደርሶ ሊባክን የሚችል ወዳጅነት የላቸውም። ብዙ ዘመን የዘለቀ የባላንጣ ስሜት በመካከላቸው አለ። እንደኔ ግምት ካጋሜ የቱትሲ ብሔርተኛ ሲሆኑ እንኩሩንዚዛ በፊናቸው ከሁቱ ጎሳ ቢሆኑም ገና በመጀመሪያው ዓመት የሥልጣን ዘመናቸው በቡሩንዲ ያለው ሁኔታ ጎሳን የተከተለውን አሰላለፍ ሻገር ብለው አገራቸውን ወደ ሌላ አቅጣጫ ለመውሰድ ሞክረዋል። ይሁን እንጂ የውድሩ ዊልሰኑን ማክዶናልድን ጨምሮ እንደ ብዙዎቹ የአካባቢው ጉዳይ አዋቂዎች እምነት የአሁኑ ቁርቁስ ምንጩ ፖለቲካ ነው። ቀውሱ ከቀጠለ ግን የኋላ ኋላ ጎሳን ወደ ተከተለ አሰላለፍና ብጥብጥ እንዳያመራ ስጋት አሳድረዋል። ለአሁኑ ግን የሚስተር ኒኩሩንዚዛ ለሶስተኛ ጊዜ መመረጥ በአሩሻው የሰላም ስምምነት ላይ እንደ ተደረገ አንዳች ለውጥ ሊታይ መቻሉ ነው እየተነገረ ያለው። አሁንም የዓለም አቀፉ የቀውሶች አስወጋጅ ቡድን የማዕከላዊ አፍሪካ ፕሮጀክት ዲሬክተር ወርኩላውን ቤዚካሊ ኢት ሚንስ ዳት ዲ አሩሻ አግሪመንት ኢዝ ኖት ጋና ቢ። ይሄ ማለት በአጭሩ የአሩሻው የሰላም ስምምነት በአዲሱ መንግስት ተግባራዊነቱን ያጣል ማለት ነው። የአሩሻው የሰላም ስምምነት ውድቅ ሆነ ማለት ደግሞ ብሩንዲ ወደ አሳሳቢው የከፋ አዝማሚያ እያመራች ተደርጎ ሊወሰድ ይችላል።